የኢስላማውያኑ ጽንፈኞች በተወሰኑ የማሊ አካባቢዎች ሙዚቃ የሚባል እንዳይሰራና እንዳይሰማ ከከለከሉ ከሶስት ዓመታት ወዲህ ለመጀመሪያ ጊዜ የዚህችን የምዕራብ አፍሪካ ሀገር የአካባቢያዊ የባህል መናኸሪያነት መልሶ ያጸናል የተባለ የሙዚቃ ድግስ በዋና ከተማይቱ ባማኮ እየተሰናዳ ነው። ካተሪና ሆዬ ከባማኮ የላከችው ዘገባ አለ። ሰሎሞን አባተ እንደሚከተለው አሰናድቶታል። ምርጥ የጥበብ ሰው አርቲስት ማን ነው? ይህ ጥያቄ ዛሬውኑ በማሊው የሙዚቃ ፌስቲቫል ዝግጅት ላይ እየተናኘ ነው። በዝርዝሩ ውስጥ እነማን ናሉ? ነሐዋኑ ዱምቢያ፣ ኡሙ ሳንጋሬ፣ የአምናዎቹ ድንቅ ብልጭታዎች የቲምቡክቱ የሚንጥ ባንድ ሳንጎይ ብሉስ፣ እንዲሁም በድፍን ምዕራብ አፍሪካ የኮራ ንጉሥ ተብሎ የገነነው ሲዲኪ ዲያባቴ እንግሊዛዊው ዘፋኝና ዘፈን ደራሲ ዳመን አልባርን ወታደሮቹ ድንቂቱ ማሊ ውስጥ መፈንቅለ መንግስት ካደረጉና ጂሃዲስቶች የሀገሪቱን ጥንታዊና ታሪካዊ ሰሜን ከተቆጣጠሩ አራት ዓመታት ሊሆን ነው ለማንኛውም ማሊ ዛሬ ከጨለማዋ እያንሰራራች የወዳደቀችበትን አቧራና አመድ እያራገፈች ብቅ ልትል ነው መሰል ተስፋ ይሆን ለማንኛውም እነሆ የምዕራብ አፍሪካዊቱ የባህልና የጥበብ መናገሻ አለሁ ብላለች። ሰሞኑም ባለፈው የአውሮፓ 2015 ዓመተ ምህረት እኮ ባማኮ በየመንፈቁ ታዘጋጅ የነበረውን በድሮው በደጉ ዘመን በጣዩ ጊዜ ማለት ነው ሌሮን ኮንቶዶ ባማኮ፣ የባማኮ ፍጥጫዎች ይሁን ወይም የባማኮ ገጽታዎች ምንም ይሁን ምን እዚሁ አካባቢ ነው ሲፈታ የፎቶ ፌስቲቫሏን አዘጋጅታለች። ይህ የፎቶግራፍ ኤግዚቢሽን ላለፉት ከሦስት ዓመት በላይ ለሚሆን ጊዜ ተቋርጦ ነበር። በአውሮፓውያኑ የዘመን አቆጣጠር ከ2012 ዓ.ም አንስቶ መሆኑ ነው። አሁን አሁን የሰሞኑን የሙዚቃ ፌስቲቫል ጨምሮ ብዙ የባህልና የጥበብ ዝግጅቶች አድማሱን እያሰፉ ጎህ ይቀድ ዘንድ እየዋጁ ይመስላል ሁኔታውን የሚያሸቱ ታዛቢዎች ይናገራሉ። የሁለት ራ ሽልማቶች ባለቤቱ ቱማኒ ዲያባቴ ከማሊ ድንቃ ድንቅ የሙዚቃው መንደርና የጥበቡ ዓለም ሰዎች አብዝቶ የገነነው ነው። በዲያባቴ ቃላት የዚህ የሙዚቃ ፌስቲቫል መመለስ ለማሊያውያን ብዙ ቁም ነገር የደገሰ ነው። አፍሪካን ወደፊት የሚያንደረድሯት እኮ ፖለቲከኞችና ፖለቲካቸው አይደሉም ባህሏና በተለይ ደግሞ ሙዚቃዋ እንጂ። እንደ ማሊ ላለች ሀገር ይህ ጸንቶ የሚኖር ሕግ ነው። በሙዚቃዋና በጥበበኞቿ ደግሞ ማሊ ግዙፍ ተጽዕኖ ትርጉማን ትደነጋለች። በፈረንሳይ አፍ ቱማኒ ዳያባቴ ነው የሚናገር። ግሩም መልእክት፣ ድንቅ ቃላት አይደሉም? ይህንን ተስፋ ሰንቀን ወደ ፌስቲቫል ያውም የሙዚቃ ድግስ ስንገሰግስ ግን መንገዱ ጨርቅ እንዳልሆነ አየሩም ፍጹም የጸዳ እንዳልሆነ ልብ በሉ። አሁን በቀደም እኮ ከምዕራብ አፍሪካ ታላላቅ ሆቴሎች በአንዱ ብራዲሰን ሆቴል የሽብር ልኡካኑ አደጋ ጥለው ብዙ ሰው ገድለዋል፣ ብዙ አቁስለዋል። እዚያው ጎረቤት በቡርኪና ፋሶ ዋና ከተማ ዋጋ ድጉም እንዲሁ ጥቃት አድርሰው ጥፋት ከዘሩ ገና ሁለት ሳምንት አልሆነም። ሁሉም መንገድ የጸጋ አይደለም የስጋትም እንጂ። የምዕራብ አፍሪካ የጸጥታና የደህንነት ጉዳይ ዛሬም ያስፈራናል። በሙዚቃው ቀልብ ሰቀላና በድምቀቱም አልፎ ያምናል። ሆኖም እኮ ማሊ ቁስሏን ማከም ፈውስን መሻት ትችላለች ይላል ዳያባቴ። Le Mali est connu aujourd'hui euh, dans le monde entier grâce à sa culture. ማሊኮ በዓለም ዙሪያ የምትታወቀው አንድም በሙዚቃዋ ነው። እንደ አሊ ፋርካቱሬ፣ ሳሊፍ ኬታ፣ ሮኪያ ታኦሬ፣ ሀቢብ ኩያቴ፣ ቢዮፋርካ ባሴኩ ወይም ኩያቴና ባላኬ ወይም ሲሶኮን የመሳሰሉ የጥበብ ሰዎች እኮ ማሌን በዓለሙ የጥበብ ገበታ ላይ አስቀምጠዋታል። እነዚህ እኮ ያውም ማሊ ካሏት የጥበብ ልሂቃን የመድረክ ብቁዋን አንድ አስረኛው እጅ ናቸው። እኛ አርቲስቶቿ ማሊን ልንታደጋት እንችላለን፣ ፖለቲከኞቹ ብቻ ሳይሆኑ እኛም እኮ እጅግ ጠቃሚ ሚና ልንጫወት እንችላለን። ጦርነትና ግጭቶቹ የአርቲስቶችና የሙዚቃ አስተዋዋቂዎችንም ሕይወት በእጅጉ አክብደውታል። ብዙ የውጭና በስልጣኔና በካብት የበለጸገው ዓለም የመድረኮችና ፊልሞች አዘጋጆች እንግዲህ ማሊን ዙሪያዋን ለማለፍ መሪያቸውን ሲጠመዝዙ ይስተዋላሉ። ስጋትና ፍርሃት ናቸዋ። ይህ ሁኔታ ደግሞ የማሊ የጥበብ ሰዎችና ጥበቧ ወደ ዓለም አደባባዮች በሙሉ ቁመናቸው በሙሉ ብቃታቸው እንዳይወጡ እያገዳቸው ነው። ሶሆይ ብሉዝን ግን ይህ ሁኔታ እምብዛም ያስደነገጠው ያስፈራው አልመሰለም። ድንቅ የተባለ ቡድን ነው ወይም ባንድ። ከባንዱ ሦስት አባላቱ አገራቸው ሰሜናዊት ማሊ ነች። እነዚያን ልጆች ከሰሜኑ ባላገር የ2012ቱ ግጭት እያሳደደና እያጣደፈ ባማኮ አስገባቸው። እዚያም ተገናኝተው ግጭቱ ግመውና ቀልተው ሳሉ ሶንግሆይ ብሉዝን ፈጠሩ። ይገርማል እኮ ያቀውስ ባይኖር ኖሮ ሶንግሆይ ብሉዝን ባልተጸነሰም ባልተፈጠረም ነበር፣ ይላል የቡድኑ ጊታር ተጫዋች ጋብራቱሬ። የ2012ቱ ግጭት አልተፈጠረ ቢሆን ኖሮ እኔም እዚህ ባማኮ ባልመጣሁ አልዩንና ኦማርንም ባላገኘሁ ባንዳችንንም ባልመሰረትን ነበር። ግጭቱ የሽብርና የጭንቅ የመክራም ጊዜ ነበር፣ ለእኛ ግን ለባንዳችን የመፈጠር እድል ነበር። ሶንጎይ ብሉዝ ሙዚቃ በስደት ብለው የሰየሙትን የመጀመሪያ አልበማቸውን ባለፈው ዓመት አውጥተው አጀብ ተብሎላቸዋል። ነገ አርብ ማታ ደግሞ በባማኮ ፌስቲቫል ከእንግሊዛዊው አልባርን ጋር ይጫወታሉ።